ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ አርብ ግንቦት 25 2015 ዓ ም ዝግጅታችን ጀመረ። በመስጅዶች መፍረስ ተቃውሞ ወቅት ዛሬም ህይወት መጥፋቱን እማኞች ገልጸዋል። ዛሬ ምንም አይነት ተቃውሞ አልነበረም። ሰው ሰግዶ ልክ ሲበተን ቪዲዮ የሚቀርጻቸው አንድ ካሜራ ማን ነበረ፣ ከፖሊስ ባልደረቦች ውስጥ እሱ ሲቀርጽ፣ የተወሰኑ ወጣቶች ለምን ትቀርጸናለህ የሚል ጥያቄ ያነሳት፣ አትቅረጹን በሚሉ ልጆች ጋር ግጭት ተፈጠረ። በዚህ ዙሪያ ከተሰናዳው ዘገባ የተቀነጨበን ያስደመጥ ናችሁ። በሌላ ዘገባ በደብረ ኤልያስ አንድነት ገዳም ግጭት በመቶዎች የተቆጠሩ መነኩሳት ምእመናንና የመከላከያ አባላት መጎዳታቸው ተገልጿል። የዚህ ዘገባ በምሽቱ ይደመጣል። ደምና ምሽታችኋል አድማጮቻችን፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለመልእክት ከመደበኞቹ የራዲዮ በቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ዌብሳይታችን ላይ እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን እናንተም አብራችሁ እንድታመሹ ይሁን። አሁን በቀጥታ ወደ ዓለም ዋና ዋና ዜናዎች እንወስዳችኋለን። አሉላ ከበደ ይቀጥላል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሴኔጋል ተቃዋሚ መሪ ኡስማን ሴንኮ ላይ ፍርድ ቤት የሰጠው የጥፋተኝነት ውሳኔ የፍትህ ስርዓቱ ኃላፊነቱን መወጣቱን የሚያሳይ ነው ሲል የሀገሪቱ መንግስት ተናገረ። መንግስት ይህን ያለው ተቃዋሚ መሪው ሴንኮ በአንድ ወጣት ላይ ስነ ምግባር የጎደለው ድርጊት ፈጽመዋል በሚል በቀረበባቸው ክስ በፍርድ ቤቱ የጥፋተኝነት ውሳኔ መሰጠቱን ተከትሎ ነው። የዳካሩ ፍርድ ቤት የተቃዋሚ መሪው ላይ ትላንት ሐሙስ ብያኔውን ያሳለፈው ተከሳሹ በሌሉበት ነው። የተከሳሹ ጠበቃ የእስር ማዘዣ አልወጣም ሲሉ፣ የሀገሪቱ ፍትህ ሚኒስትር ደግሞ ጠብቁ ማዘዣ ይወጣል ማለታቸው ተጠቅሷል። የፍርድ ቤቱን ውሳኔ ተከትሎም በዋና ከተማይቱ ዳካር እና በሌሎች አካባቢዎች የተቃውሞ ሰልፍ ተቀስቅሷል። የአገር አስተዳደር ሚኒስትሩ እንዳለው ከተቃውሞ ሰልፉ ጋር በተያያዘ በሀገሪቱ ዙሪያ ዘጠኝ ሰዎች ተገድለዋል። ኦስማን ሶንኮ የሴኔጋሉን ፕሬዚዳንት ማኪሳል ዋና ተፎካካሪ ተደርገው ይታያሉ። ደጋፊዎቻቸውም የቀረበባቸውን ክስ ለፖለቲካ አላማ ነው ሲሉ ይከራከሩላቸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው ዓመት 2024 ዓመተ ምህረት በፕሬዚዳንታዊ ምርጫ እንዳይወዳደሩ ከወዲሁ ለማሰናከል የሚደረግ ሴራ ነው ሲሉም ደጋፊዎቻቸው ይሟገታሉ። እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም በተካሄደው ምርጫ ሶንኮ ከፍተኛ የወጣቶች ድጋፍ ይዘው ውድድሩን በሶስተኝነት አጠናቀው እንደነበርም ይታወሳል። የጸጥታ ችግር ባልተለየው የካሜሩን ሰሜን ምዕራብ ለአስራ ስምንት ወራት በተገንጣዮች ታግተው የነበሩ ባህላዊ መሪ ትናንት ሐሙስ ተለቀዋል። መንግስት እንደሚለው ባህላዊ መሪ ፎን ሹሚታንግ የተለቀቁት ከተገንጣዮቹ ጋር ከተደረገ ውጊያ በኋላ ነው። ተገንጣዮቹ ደግሞ በራሳቸው ፈቃድ እንደለቀቋቸው ነው የሚናገሩት። ሞኪ ኬንዴዛ ከያው እንደላከውን የዚህን ዘገባ ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል። ታግተው የነበሩትን ባህላዊ መሪ የአገሪቱ ጦር በውጊያ ማስለቀቁን እንዲሁም በርካታ የተገንጣዩ ቡድን ወታደሮች መገደላቸውን የካሜሩን መንግስት ይገልጻል። የባህላዊ መሪውን ማስለቀቅ መቻላቸው በተገንጣዮች ምክንያት ለአመታት ውከት ያልተለየውን የአገሪቱ ክፍል ቀስ በቀስ በቁጥጥር ስር እያደረጉ መምጣታቸውን እንደሚያመላክት ባለሥልጣናት በመናገር ላይ ናቸው። ባህላዊ መሪው ሹሚታንግ የታገቱት ራሳቸውን ጄኔራል ኖ ፒቲ ብለው በሚጠሩት የተገንጣዮቹ መሪ ባለፈው ታህሳስ ነበር። ከተገንጣይ ቡድኖቹ አንዱ የሆነው የአምባዞኒያ ህዝቦች መብት ተቆርቋሪ ቡድን መሪ የሆኑት ካፖ ዳንኤል ባህላዊ መሪው ከአምስት ወራት ድርድር በኋላ እንደተለቀቁ ይናገራሉ። የካሜሩን መንግስት 15 የሚሆኑ የኖፒቲ ቤተሰቦችን ባለፈው ታህሳስ ያዘ። ይህ የተደረገው ኖፒቲ ተገዶ ወደ ድርድር እንዲገባና ባህላዊ መሪው እንዲለቀቁ ለማድረግ ነው። የሆነው ያ ነው። ምንም አይነት ወታደራዊ ዘመቻ አልነበረም። ባህላዊ መሪው ተለቀው ለካሜሩን ባለስልጣናት ተሰጡ። የካሜሩን መንግስት ባህላዊ መሪው የተለቀቁት በድርድር ነው የሚለውን ያስተባብላል። ዳንኤል ጨምሮ እንዳሉት ተገንጣዮቹ መንግሥት የያዛቸውን የኖፒቴ ቤተሰቦችን በስምምነቱ መሠረት በሚቀጥሉት ቀናት ይለቃል ብለው ይጠብቃሉ። በፈረንሳይኛ ተናጋሪው አብላጫው የካሜሩን ማኅበረሰብ መገለል ይደርስብናል በሚል እዳጣኑ የእንግሊዝኛ ተናጋሪ ተገንጣዮች ከስድስት ዓመታት በፊት መሣሪያ አንስተው ትግል ጀምረዋል። በግጭቱ እስካሁን ስድስት ሺህ የሚሆኑ ሰዎች ሲሞቱ ሰባት መቶ ስልሳ ሺህ ደግሞ ተፈናቅለዋል። የዩናይትድ ስቴትስ የእንደራሴዎች ምክር ቤት ትላንት ማታ ዩናይትድ ስቴትስ እዳይ መክፈል ኃላፊነቷን መወጣት የሚያስችላትን እርምጃ በመደገፍ ስልሳ ሶስት ለሰላሳ ስድስት በሆነ ድምፅ በመስጠት የቀረበለትን ረቂቅ አሳልፏል። ዩናይትድ ስቴትስ ይህን እርምጃ ባትወስድ በአራት ቀናት ውስጥ መንግስት ያለው ገንዘብ ተሟጦ ሊያልቅ ከሚችልበት መንገድ ላይ ነበረች። በሁለቱም ፓርቲዎች ድጋፍ የጸደቀው የህግ ረቂቅ በቀጣይ ሂደቱ በፕሬዝዳንት ጆ ባይደን ፊርማ ይጸድቅ ዘንድም ወደ ዋይት ሀውስ ያምራል። የሁለቱም ፓርቲዎች ተወካይ የሆኑ እንደራሴዎች ዛሬ ማታ በጥረታችን ያቆምነውን የምጣኔ ሀብታችንን እድገት ለማስጠበቅ ዩናይትድ ስቴትስ በታሪኳ ለመጀመሪያ ጊዜ እዳዋል መክፈል እንዲሳናት ያደርግ የነበረውን ሁኔታ ለማስቀረት ያስቻለ ድምፅ ሰጥተዋል ነው ያሉት። ባይደን ረቂቁ የዩናይትድ ስቴትስ መበደር የምትችለውን የገንዘብ መጠን የሚወስን አዲስ የብድር ገደብ ጣሪያ ግን አላስቀመጠም። ይሁን እንጂ ጉዳዩ የሚመለከተው የባለስልጣን መስሪያ ቤት የህጉን ተፈጻሚነት የጊዜ ገደብ እንደ አውሮፓውያን አቆጣጠር ከጥር ሁለት ቀን ሁለት ሺ ሀያ አምስት ዓመተ ምህረት ድረስ ወደ አለው ጊዜ በማራዘም የመጪው ፕሬዚዳንታዊ ምርጫ ከተካሄደ ሁለት ወራት በኋላ ድረስ እንዲዘልቅ ሊያደርግ ይችላል ተብሏል። በተጨማሪም ረቂቅ ህጉ አብዛኛው የፌዴራል መንግስት ወጪ አሁን ባለው ደረጃ እንዲቆይ የሚጠይቅ ሲሆን ከፊታችን የጥቅምት ወር አንስቶ በሚቀጥሉት የበጀት ወራት አስራ ሁለት ወራት ውስጥ ደግሞ በአንድ የመቶ ጭማሪ ይፈቅዳል። በምክር ቤቱ የአብላጫው መሪ ዲሞክራቱ ቸክ ሹመር እና የሪፐብሊካን ተወካዮች መሪ ሚች ማኮኔል በተመሳሳይ የእዳ ገደብ ጣሪያ ተፈጻሚነት እንዲታገድ የሚለውን ሀሳብ በመደገፍ ህጉ በፍጥነት እንዲጸድቅ ጠይቀዋል። We knew we'd need to come together for a solution like the one that passed tonight. ይህ የሁለት ወገን መፍትሄ የጠየቀ ጉዳይ ነው። ዛሬ ምሽት ያሳለፍነውን ለመሰለ መፍትሄ ወደ አንድ መምጣት ያስፈልገን እንደነበር እንረዳ ነበር። በመሆኑም ቤተሰቦቻችንን ለመደገፍ ጠቃሚ አገልግሎቶች እንዳይቋረጡ ለማድረግና ከሁሉም በላይ ደግሞ ሊከተል የሚችለውን ከፍተኛ ውድቀት ለማስቀረት ያስቻለንን ረቂቅ ሕግ ለማጽደቅ እዚህ በመገኘቴ ተደስቻለሁ። የህዝብ ተወካዮች ምክር ቤት ረቂቁን ከትላንት በስቲያ ረቡዕ 314 ለ117 በሆነ ድምፅ ማጽደቁ ይታወሳል። ረቂቁ በሁለቱም ምክር ቤቶች ማለፍ መንግስት ለሚያስፈልጉት ወጪዎች በሚቀጥለው አመት አንድ አመት ተኩል ጊዜ ውስጥ ተጨማሪ ገንዘብ መበደሩን እንዲቀጥልና አሁን ካለው የ 31 ነጥብ 4 ትሪሊዮን ዶላር የዕዳ ገደብ ጣሪያ በላይ የሆነውን ብድሩን የመክፈል ግዴታም እንዲወጣ ያስችለዋል። በህዝብ ተወካዮች ምክር ቤት አብላጫ መቀመጫዎች ካሉት የሪፐብሊካን ፓርቲ ወገን የሆኑት 71 ህግ አውጪዎችና 46 የዲሞክራት ፓርቲው አባላት ረቂቅ ህጉን መቃወማቸውም ተዘግበው አለ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቻይናው ምክትል የውጭ ጉዳይ ሚኒስትርና ሌሎች ብሪክስ ከተባለው የአምስት አገሮች የምጣኔ ሀብት ቡድን ከፍተኛ ዲፕሎማቶች ጋር ትላንት ሐሙስ ደቡብ አፍሪካ ላይ ተገናኝተው ተወያዩ። በኬፕ ታውን የሚደረገው ውይይት በያዝነው የአውሮፓውያኑ 2023 መጨረሻ ላይ ቡድኑን በማስፋፋት ዋና ዋና ዘይት አምራች አገሮች ሳውዲ አረቢያን፣ ኢራንን፣ የተባበሩት ኤሚሬትስን አባል በማድረግ ሀሳብ ይጨምራል ተብሎ ተጠብቋል። ቅንጡ የባህር ዳርቻ በሚገኝበት ሆቴል ከሚደረገው ከዚህ ውይይት አስቀድሞ ላቭሮቭ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪቃ ያሉበት ቡድን የተባበሩት መንግስታት ድርጅትን ቻርተር በጥብቅ የተከተለ ወይም ለዚህ የቆመ መሆኑን ለማሳየት በጣር ሀሳብ ተናግረዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰዓቱን ያለም ዜና ነው። የዩክሬን ባለስልጣናት ዛሬ አርብ ጦር ሰራዊታቸው ዋና ከተማይቱ ኬቭ ላይ የተነጣጠሩ ከ30 በላይ የሩሲያ ሚሳይሎችንና ሰው አልባ አውሮፕላኖችን መጥቶ መጣሉን ተናገሩ። የዩክሬን አየር ኃይል መግለጫ አክሎም የአየር መከላከያዎቹ ከ15 የክሩዝ ሚሳይሎችና 21 ሰው አልባ አውሮፕላኖችን መምታታቸውን ነው ያስታወቀው። በጥቃቱ ሁለት ሰዎች በፍርስራሽ መቁሰላቸውንና ባለስልጣናቱ ጨምረው ገልጠዋል። የብሪታንያ የመከላከያ ሚኒስቴር የሩሲያ የዩክሬን ወረራ አስመልክቶ በዛሬ ዕለት ባወጣው የደህንነት ጉዳዮች መረጃ ሩሲያ በአሁኑ ወቅት ድንበሯን ማጠናከር ወይስ በኃይል በያዘቻቸው የዩክሬን ቦታዎች ጦሯን ማጎልበት የሚለውን አስመልክቶ ስለምትወስደው ውሳኔ በእጅጉ እያመነታች ነው ብለዋል። ይህ በእንዲህ እንዳለ ትናንት ሐሙስ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አንዳንድ የአካባቢው ነዋሪዎች ኪየቭ ከሚገኝ መጠለያ መጠለል ቢፈልጉም ስፍራዎቹ ተዘግተውባቸው እንዳገኟቸው ዘገባዎች የሰጡትን አስተያየት ተመልክተው ምላሽ ሰጥተዋል። መጠለያ ስፍራዎቹ ዘወትር ዝግጁ ሆነው እንዲገኙ ማድረግ የየአካባቢ ባለስልጣናት ልዩ ኃላፊነትና ግዴታ ነው። ይህ ግዴታ ወይም ኃላፊነት ቸል ተብሎ ከተገኘ ሰዎች ተጎድተው ማየት በጣም ያማል። ይህ ግዴታ ሳይጠበቅ ከቀረም ኃላፊነታቸውን ያልተወጡ ወገኖችን ለፍርድ ማቅረብ ቀጥተኛው ኃላፊነት የህግ አስከባሪው አካል ነው ብለዋል። በተጨማሪም ትላንት ሐሙስ ኪየቭ ላይ በተነጣጠረ የሩሲያ ሚሳኤል ጥቃት አንድ የዘጠኝ ዓመት ታዳጊና እናቷን ጨምሮ ቢያንስ ሦስት ሰዎች ሲገደሉ ሌሎች አስራ ስድስት መቁሰላቸውን የዩክሬን ባለሥልጣናት ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በየቅ በየወሩ የሰኔ መጀመሪያ በዓለም ዙሪያ በርካታ አገሮች የሕፃናት ቀን መታሰቡን ተንተርሶ በዕለታዊ ንግግራቸው ይህን አስመልክቶ አስተያየት የሰጡት የዩክሬኑ ፕሬዚዳንት ዜሌንስኪ አሸባሪው መንግስት በዚህ ቀን እንኳን ሳይቀር የአንዲት ዩክሬናዊ ታዳጊ ህይወት ቀጥፏል ሲሉ ተደምጠዋል። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ትላንት በአየር ኃይል አካዳሚ ምረቃ ስነ ስርዓት ወቅት በስፍራው በነበረ አሸዋ ያዘለ ከረጢት ተደናቅፈው ወደቁ። ባይደን ድንገቱ በደረሰበት ወቅት ከኮሎራዶ ክፍለ ግዛቷ የኮሎራዶ ስፕሪንግስ ከተማ ስነ ስርዓቱ በሚካሄድ ላይ በነበረበት ስፍራ ከመድረኩ ፊት ለፊት ቆመው የተመራቂዎችን እጅ በመጨበጥ ሰላምታ ከሰጡ በኋላ ወደ መቀመጫቸው በመመለስ ላይ ነበሩ። ወዲያውኑም በአንድ የአየር ኃይል መኮንንና በሁለት ልዩ የፕሬዝዳንታዊ ጥበቃ አገልግሎት ሰራተኞቻቸው ድጋፍ ከወደቁበት በመነሳት ወደ መቀመጫቸው አምርተዋል። በዩናይት ስቴትስ ፕሬዚዳንቶች ታሪክ በእድሜ ከሁሉ አንጋፋ የሆኑት የሰማኒያ አመቱ ባይደን የክብረ በዓሉን መጨረሻ ለመከታተል ከወደቁበት ተነስተው ወደ መቀመጫቸው ከመመለሳቸው በፊት ለስነ ስርአቱ የተጋበዙት ልኡካን አባላት ጨምሮ በስፍራው የነበሩ ተመልካቾች ሁኔታውን በጭንቀት ሲከታተሉ ተስተውለዋል። ፕሬዚዳንቱ አመሻሹ ላይ ወደ ዋይት ሀውስ እንደተመለሱ ዱብ ዱብ በሚል አይነት እንቅስቃሴ የአሸዋ ከረጢት ጠቀለለኝ ሲሉ ፈገግ ብለው ለጋዜጠኞች ስለ ድንገቱ ተናግረዋል። ባይደን ከወደቁበት መድረክ አቅራቢያ ለፕሬዚዳንቱ ለተመራቂዎች ያሰሙት ንግግር የሰፈረበት መሳሪያ ለመደገፍ ተብሎ የተቀመጡ ሁለት አነስተኛ ጥቋቁር የአሸዋ ከረጢቶች ነበሩ። ክብራትና ክቡራን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ጋ በቃ መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ግንቦት 25 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቱን በመምራት አብሬያችን ማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምስልና ድምፅ ቅንብር ሴሳይ አሸናፊና ግርማ ደግፋ እንዲሁም የዌብ እና ማህበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውንልናለች። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። ወደ ዕለቱ አብይ ርዕሰ ዘገባ እናልፋለን። በኦሮሚያ ክልል የሸገር ከተማ አስተዳደር የተፈጸመውን የመስጂዶችን ማፍረስ በማውገዝ በዛሬው አርብ የጁማ ስግደት ስነ ስርዓት ከመጠናቀቅ በኋላ በተለያዩ የኢትዮጵያ አካባቢዎች በቀጠለው ተቃውሞ በጸጥታ ኃይሎች በተወሰደ እርምጃ የሞትና የአካል ጉዳት መድረሱ ተገለጸ። በታላቁ አንዋር መስጂድና አካባቢው በነበረው ክስተት ቢያንስ የአንድ ሰው ሕይወት ማለፉንና በርካቶች መጎዳታቸውን አንድ እማኝ ለአሜሪካ ድምፅ ገልጿል። ከማለዳ ጀምሮ በአካባቢው ከነበሩ የጸጥታ ኃይሎች ተኩስ መሰማት እንደጀመረ ከመስጂዱ የአደጋ ጊዜ የያዛን ምልክት መተላለፉን ተከትለው በሌሎች መስጂዶችም የተቃውሞ እንቅስቃሴ መደረጉን እማኙ አብራርተዋል። የዛሬው የተቃውሞ ድምፅ የተሰማው በመስጂዶች ፈረሳ ጉዳይ ከመንግስት ጋር እየተነጋገረ መሆኑን ጠቅሰው ህዝበ ሙስሊሙ ከተቃውሞ እንቅስቃሴ በመታቀብ ውጤቱን እንዲጠባበቅ የእስልምና ጉዳዮች ጠቅላይ ምክር ቤት በጠየቀ ማግስት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ በደረሰው ጉዳት ማዘኑን አስታውቋል። በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት በነበረው ክስተት የሁለት ሰዎች ህይወት ማለፉን ገልጾ የጸጥታ ኃይሎች ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠቡ ጠይቋል። ኬኔዲያ ባተ ዝርዝሩን ይዘዋል። ዛሬ ከሶላት በኋላ በአንዋር መስጂድ የነበረውን የተቃውሞ እንቅስቃሴና የፖሊስን እርምጃ በተመለከተ ጉዳዩን ሲከታተል መዋሉን የገለጸ አንድ ማኝ ለአሜሪካ ድምፅ አስተያየቱን ሰጥቷል። ለደህንነቱ ሲባል ማንነቱ እንዳይገለጽ የጠየቀው አስተያየት ሰጪው በአንዋር መስጂድና አካባቢው ከነበረው ተቃውሞ ጋር በተያያዘ ፖሊስ በወሰደው እርምጃ የአንድ ሰው ህይወት ማለፉን እንዳረጋገጠ ተናግሯል። አንዋር መስጂድ ግቢ ውስጥ ተዘግቶባቸው ካሉ ልጆች ጋር እዛ ግቢ ውስጥ ካሉ ልጆች ጋር በተደጋጋሚ ይደዋወል ነበር። አንድ ልጅ እስካሁን ሬሳው አልተነሳም። እዛ ነው ያለው። መነሻ የነበረው ዛሬ ምንም አይነት ተቃውሞ አልነበረም። ሰው ሰግዶ ልክ ሲበተን ቪዲዮ የሚቀርጻቸው አንድ ካሜራ ማን ነበረ ከፖሊስ ባልደረቦቹ። እሱ ሲቀርጽ የተወሰኑ ወጣቶች ለምን ትቀርጸናለህ የሚል ጥያቄ ያነሳት አትቅረጹን በሚሉ ልጆች ጋር ግጭት ተፈጠረ። ከዛ እሱ ከሮ ግጭቱ ሲገባ እዛ የታጠቀው የጸጥታ ኃይል ገብቶ እርምጃ መውሰድ ይጀምራል። የጸጥታ ኃይል አስቀድሞ እዛ ነበረ ማለት ነው። ሶላት እየተካሄደ እያለ ነበር። በጣም በከፍተኛ ቁጥር ያለው የጸጥታ ኃይል የታጠቀ አካባቢው ላይ ነበር። ወደ ግቢው ውስጥ አልገቡም እንጂ የጸጥታ ኃይሉ ውጭ ላይ ሁኖ ከህንፃ ላይ ምናምን ሁነው የጥይት ቶክስ ነበር፣ አስለቃሽ ጭስ ነበር። ከዛ ብዙ ሰው ተጎድቷል። አንድ ጀናዛም አለ እዛው የሞተ ሰው። ከዛ በኋላ ግን ፈልገው ሰው ስላለ አትወጡም በሚል ግቢውን አጥራውት ያሉት የተወሰኑ ከውስጥ ተመርቶ የሽማግሌ ቡድንም ሂደው አናግሯቸው ነበር። የምንፈልገውን ሰው ካልሰጣችሁን አትወጡም የሚል ምላሽ ነው የጸጥታ ሀይሉ የሰጠው። ዛሬ ተፈጸመ ስለተባለው የሰው ህይወት መጥፋትና ስለደረሰው ጉዳት የአሜሪካ ድምፅ እስካሁን ከገለልተኛ አካል ማጣራት አልቻለም። ሆኖም ድርጊቱ ከተፈጸመ ከቆይታ በኋላ የተወሰኑ ተጎጂዎች ለሕክምና በአምቡላንስ መወሰዳቸውን እማኛችን ገልጿል። ከዚህ ውጭ በአስለቃሽ ጭስ ጉዳት የደረሰባቸውና በመስጂዱ ቅጥር ግቢ ውስጥ ያሉ በርካታ ምዕመናን ይህ ቃለመጠይቅ እስከተቀዳበት ከምሽቱ 12 ሰዓት ከ20 ደቂቃ ድረስ እንዲወጡ እንዳልተፈቀደላቸውም አብራርቷል። አሁን ላይ እንደውም ትልልቅ ሰዎች አባቶች፣ የአስለቃሽ ጢሱ እንትን እየረበሻቸው እየተዳከሙ እንደሆነ ነው። አልወጡም። እነሱ ለህክምና አምቡላንስ አልወጡም። ከፍተኛ የቆሰሉት የተወሰኑ ናቸው የወጡት። እነሱ ያልወጡት በምን ምክንያት ነው? እንዲወጡ ስላልተፈቀደላቸው ነው ወይስ የአምቡላንስ እጥረት ነው? ስላልተፈቀደላቸው ነው። የግል አምቡላንስም ሲመጣ የመመለስ ነገር ነበር እና የቆሰሉትም እንዳይወጡ ተደርጓል። ከዛ በኋላ ግን እንዲወጡ ተደረገ፣ የተወሰነ ሁሉም ወጥተዋል ማለት አይደለም። ከእማኛችን አስተያየት በኋላ ያናገርናቸው በስፍራው ያሉ አንድ የእምነቱ አባትም ምእመናኑ እስካሁን ድረስ ከግቢው አልወጡም ብለዋል። ከግቢው እንዲወጡና ወደ ቤታቸው እንዲሄዱ ለማድረግ ከጸጥታ አካላት ጋር ንግግር እየተደረገ መሆኑንም ነግረውናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት የሼህ ሀጂ ኢብራሂም ልዩ አማካሪ የሆኑት ኡስታዝ አቡበከር አህመድም ከቀኑ ስምንት ሰዓት አካባቢ በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ በአንዋር መስጂድ በንጹሐን ሰጋጆች ላይ በተወሰደ የኃይል እርምጃ በርካታ ሙስሊሞች ሰዎች ላይ ጉዳት ደርሷል። አሁንም ድረስ የሕክምና እርዳታ ማግኘት ያልቻሉ ብዙ ናቸው ብለዋል። አምቡላንስ እንዲገባም ጠይቀው ነበር። ዛሬ በአንዋር መስጂድ የተፈጠረውን ክስተት ተከትሎ በአደጋ ጊዜ የሚደረግ የአዛን ጥሪ ከመስጅዱ መሰማቱን የነገረን እማኛችን ይህን ተከትሎ በሌሎች መስጂዶችም ተቃውሞ የማሰማት እንቅስቃሴ እንደነበረ ገልጿል። ይሄ ነገር ሲፈጠር በከፍተኛ ሁኔታ ድንጋጤ ውስጥ ሲገባ መመናኑ ነው። የአንዋር መስጊድ የድሮሱልኝ ጥሪ በአደጋ ጊዜ የአዛን ጥሪ ይደረጋል። እሱን ነገር አዛን ተብሏል። ግን ይሄም ሊያስቆመው አልቻለም እየተሰራ ያለውን ነገር። ከአንዋር መስጊድ ውጭ ነበረ የተቃውሞ የማሰማት እንቅስቃሴ መሳለሚያ ቢላል መስጊድ ላይ አንዋር መስጊድ እስከተሰማ በኋላ ሰምቻለሁ። ፒያሳም የተወሰነ ካለቀ በኋላ ነበሩ በእነዚህ አካባቢ በኦሮሚያ ክልል ሸገር ከተማ አስተዳደር ውስጥ የተፈጸመውን የመስጂዶች ፈረሳ በማውገዝ በአዲስ አበባ የእምነቱ ተከታዮች የተቃውሞ ድምፅ ሲያሰሙ የዛሬው ለሁለተኛ ጊዜ ነው። ባለፈው አርብ ግንቦት 18ም ከሶላት በኋላ በአንዋር መስጂድ የተቃውሞ ድምፅ መሰማቱና ፖሊስ በወሰደው እርምጃ የሁለት ሰዎች ሕይወት እንዳለፈ መገለጹ ይታወቃል። ዛሬ የነበረውን ክስተትና የደረሰውን ጉዳት በተመለከተ እስካሁን ከመንግስት አካል የተሰጠ መግለጫ ሚሁን አስተያየት የለም። የአሜሪካ ድምፅም የአዲስ አበባ አስተያየት ለማግኘት ያደረገው ሙከራ ለጊዜው አልተሳካም። በዛሬ ዕለት ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞችም ህዝበ ሙስሊሙ የተቃውሞ ድምፅ ማሰማቱን ከተለያዩ ምንጮች ማረጋገጥ ችለናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ባወጣው መግለጫ ዛሬ በአንዋር መስጂድ በደረሰው ጉዳት የተሰማውን ሀዘን ገልጿል። በመስጂዱ ምእመኑ ተቃውሞ ሲያሰማ በተወሰደ የኃይል እርምጃ ከፍተኛ ጉዳት መድረሱን ከተለያዩ መረጃዎች እንዳጣራ የገለጸው ጉባኤው ከዛሬው በተጨማሪ ባለፈው ሳምንትም የደረሰው ሞትና የእስልምና ጉዳት እንዳሳዘነው አስታውቋል። የዛሬው የተቃውሞ ድምጽ የተሰማው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈረሱ መስጂዶችን ጉዳይ በተመለከተ ከፌዴራል መንግስት ጋር ውይይት እያደረገ እንደሚገኝ ገልጾ ህዝበ ሙስሊሙ የተቃውሞ እንቅስቃሴ ከማድረግ ተቆጥቦ የውይይቱን ውጤት እንዲጠባበቅ በጠየቀ ማግስት ነው። በተያያዘ መረጃ ባለፈው ሳምንት በአንዋር መስጂድ የተፈጠረውን ክስተትና የደረሰውን ጉዳት በማጣራት ላይ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የመንግስት የጸጥታ አካላት አላስፈላጊና ተመጣጣኝ ያልሆነ ኃይል የመጠቀም አዝማሚያ እየጨመረ መምጣቱን ገልጾ በዚህም ሳቢያ በሰዎች ላይ እስከ ሞት የሚደርስ የሰብአዊ መብት ጥሰት እየተፈጸመ ነው ብሏል። የኢሰመኮ የሰብአዊ መብቶች ክትትልና የምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ አሁን ያረጋግጥ ነው የሁለት ሰዎችን ነው ሌላው ከሚያው የሚመለከታቸው አካላቶች ምላሽ የሚሰጡበት ጠይቀናል። ምርመራው በሂደት ላይ ስለሆነ እሱ ሲጠናቀቅ የምናሳውቀው ይሆናል ማለት ነው። እንግዲህ ያው በተለይ እንደዚህ ሰላማዊ የሆኑ የተለያዩ በተለይ ሃይማኖት የተመለከቱ የተለያየ የሰላማዊ ሰብሰብ ሆነ ወይ ተቃውሞ ሆነ የሚካሄዱባቸው ስብስቦች በሚኖሩበት ጊዜ እንግዲህ የመንግስት ጸጥታ አካላት እንግዲህ በከፍተኛ ጥንቃቄ እና ከፍተኛ ኃላፊነት የተሰማው ተመጣጣኝ የሆነ እርምጃ ነው በመውሰድ ነው የጸጥታ ነገር ማረጋጋት ያለባቸው ማለት ነው። በተለይ እንደዚህ አስደቃሽ ጨ ሲሆኑ በጣም ብዙ ሰው በተሰበሰበበት እንደዚህ አይነት እርምጃዎች ሲወሰዱ በሚደረገው ግፊያ እንደዚሁም እርስ በርስ መረጋገጥ ብቻ ራሱ የሰዎች ይወጣል አጋጣሚ እንዳለ ከዚህ በፊትም እንደ አድዋው አይነት በዓል በሚከበርበት ወቅት የተከሰቱ ክስተቶች ምሳሌ ሆኑናል ብለን እናምናለን። ለሰው ሕይወት ህልፈትና አካል ጉዳት ተጠያቂ የሆኑ የጸጥታ አካላት ተለይተው በሕግ እንዲጠየቁ፣ በቁጥጥር ስር የዋሉ ሰዎች ወንጀል ስለመፈጸማቸው በቂ ጥርጣሬ ከሌለና ተአማኒ ክስ የማይቀርብ ከሆነ በአፋጣኝ እንዲለቀቁ ወይም የዋስትና መብታቸው እንዲከበር ሲልም ኮሚሽኑ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲን ለቀደመው ዘገባ እናመሰግናለን። በተያያዘ መረጃ ይሄ ዘገባ ከተጠናቀረ በኋላ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ በአንዋር መስጂድ ውስጥ አንድ ሕይወቱ ያለፈ ሰው እንደነበረ አረጋግጠዋል። ሟቹን ጨምሮ በመስጂድ ውስጥ የነበሩ በርካታ ሰዎች እንዲወጡ ተደርጓል ሲልም ከአንድ ሰዓት በፊት ባወጣው መግለጫ ላይ አስታውቋል። ጉዳቱ የደረሰባቸውም ከመስጂድ ወጥተው ወደ ሆስፒታል መወሰዳቸውን ገልጸዋል። የመተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል መሥራቅ ጎጃም ዞን ደብረ ኤልያስ ወረዳ ደጎልማ ቀበሌ በሚገኘው በደብረ ኤልያስ ብሔረ ብፁዓን መልከ ሥላሴ አንድነት ገዳም ውስጥ እና አካባቢው በተፈጠረ ግጭት ከሲቪሎችም ሆነ ከኢትዮጵያ መከላከያ ሰራዊት አባላት መካከል በመቶዎች የተቆጠሩ ሰዎች መጉዳታቸውን ነዋሪዎችና የሆስፒታል ምንጮች ለአሜሪካ ድምፅ ተናግረዋል። የደብረ ኤልያስ ወረዳ የሰላምና ጸጥታ ጽሕፈት ቤት ስለ ግጭቱ ባወጣው መግለጫ ገዳሙ የታጣቂዎች መሸሸጊያ በመሆኑ የኢትዮጵያ መከላከያ ሰራዊት በገዳሙ ውስጥ ልዩ ዘመቻ ማድረጉንና በገዳሙ ላይ ጉዳት አለመድረሱን ገልጿል። ለጸበል በገዳሙ ውስጥ እንደነበረና ውጊያ ሲል በጠራው ግጭት በደረሰበት የጥይት ምት እግሩ መቆረጡን በደንበጫ ከተማ በህክምና እየተረዳ የሚገኝ አንድ ታካሚ ነግሩናል። ስማቸው እንዳይጠቀስ የፈለጉ የደብረ ኤልያስ ሆስፒታል ሐኪም ካለፈው ሳምንት ሐሙስ ጀምሮ ከሁለት መቶ የማያንሱ የመከላከያ ሰራዊት አባላት ቆስለው ወደ ሆስፒታሉ መግባታቸውና ከእነርሱም ውስጥ አስር ያህሉ ሕይወታቸው ማለፉን ገልጸውልናል። በጉዳዩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሕዝብ ግንኙነት መምሪያ ትናንት ማምሻውን በወጡ መግለጫ ጠቅላይ ጽሕፈት ቤቱ ጉዳዩን አጣርቶ በቅርብ ቀን ለምዕመናኑ ሙሉ መረጃ ለመስጠት እየሰራ እንደሚገኝ በፌስቡክ ገጹ አስታውቋል። በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች። በአማራ ክልል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በደልጎማ ቀበሌ በሚገኘው የደብረ ኤልያስ ብሔረ ብፁዓን መልክዓ ሥላሴ አንድነት ገዳም ውስጥ ከፍተኛ ግጭት መከሰቱ የተሰማው ባለፈው ሳምንት ሐሙስ ግንቦት 17 ቀን 2015 ዓ ም ነበር። ስማቸው እንዳይጠቀስ የጠየቁን የደብረ ኤልያስ የመጀመሪያው ሆስፒታል ሐኪም ለአሜሪካ ድምፅ እንደተናገሩት ካለፈው ሐሙስ አንስቶ እስከ ትላንት ወዲያ ድረስ ወደ ሆስፒታሉ ለመጡ ከሁለት መቶ በላይ የመንግስት የጸጥታ ኃይሎች የሕክምና እርዳታ ማድረጋቸውን ገልጸዋል። ቆስሎ ከመጡት የጸጥታ ኃይሎች መካከልም የአስር ያህሉ ህይወት ማለፉንም አስታውቀዋል። ባለፈው ሐሙስ አካባቢ ጀምሮ ነው መምጣት የጀመረውና ያው እስካሁን እስከ ትናንትና ድረስ ከትናንትና ጀምሮ ግን ቆሟል። ከትናንትና ከሁለት መቶ በላይ ስለኛ ነበረ። እኛ ጋር ከደረሱ በኋላ ወደ አስር አካባቢ ሞተዋል። እኛ ጋር ሳይደርሱ መንገድ ላይ ብዙዎች እንደቀሩና እዛውም በበርካታ ሰው እንደሞተ ነግረዋል አለ ስናክማቸው፣ የመንግስት የጸጥታ ኃይሎች ወይም የሀገር መከላከያ ሰራዊቶች ናቸው። እስካሁን እየመጡ ያለኝ ሀገር ስለኞችም እሱ ናቸው። በግጭቱ ቆስለው ወደ ሆስፒታሉ ከገቡት ውስጥ ከመንግስት የጸጥታ አባላት በቀር ንጹሐን ዜጎችን አለማየታቸውን ሐኪሙ አክለው ገልጸዋል። በገዳሙ ውስጥ ከአንድ ዓመት በፊት ጸበል ለመጸበል ገብተው ፈውስ በማግኘታቸው እስካለፈውም ማክሰኞ ድረስ በገዳሙ መቆየታቸውና አሁን ግን በተደረገው ውጊያ ምክንያት አንድ እግራቸው ተቆርጦ በደንበጫ ሆስፒታል ውስጥ ሕክምና እየተደረገላቸው ያሉ ታካሚ ለአሜሪካ ድምፅ የነበረውን ሁኔታ ሲያብራሩ ባለፈው ሳምንት ሐሙስ ሌሊት ላይ ወደ ገዳሙ ከባድ መሳሪያ መተኮስ መጀመሩንና ይኸው ተኩስ ውሎ አድሮ እስከ ማክሰኞ መዝለቁን ተናግረዋል። ሐሙስ ለአርብ ዘጠኝ ሰዓት ጀምረው ከባቡንና ከዚያ ቢያንስ ከገዳሙ አምስት ኪሎ ሜትር ርቀት ያገኝ በጣም ከባድ መ ከባድ መሳሪያ ጠመዱ። በአንዱ አካባቢ ደግሞ እስከ አምሳ ስልሳኛን መትረየስ፣ ስናይፐር፣ ዲሽቃ የሚባለው ጠምደዋል። ምንም ምንም ነገር የለም። ዝም ብሎ መጨፍጨፍ ያልጉ በብሔረ ብፁዓን መልክዓ ስላሴ አንድነት ገዳም ውስጥ በእርሻ ስራ የሚተዳደሩ ከ500 እስከ 600 ማህበረ መነኮሳት የአብነት ተማሪዎችና ሌሎች ማህበረ ምዕመናን በቋሚነት እንደሚኖሩበት ይገመታል ያሉት እኚሁ ጉዳተኛ ታካሚ ቁጥራቸው በውል የማይታወቁ ጸበልተኞችም በቅጽሩ እንደሚገኙ ተናግረዋል። ካለፈው ሳምንት ሐሙስ እስከዚህኛው ሳምንት ማክሰኞ በነበረው የከባድ መሳሪያ ደብደባ ብዙ መነኮሳትና የአብነት ተማሪዎች እንዲሁም ጸበልተኞች ለሞትና ለአካል ጉዳት ተዳ ተደርገዋል። ከድብደባው ተርፈው በገዳሙ አቅራቢያ ወደሚገኘው ተምጫ ወንዝ የተሰደዱትም በምን ሁኔታ ላይ እንዳሉ እንደማያውቁ ተናግረዋል። በእሳቸው ላይ ጉዳት ስለደረሰበት ሁኔታ ሲያስረዱ ማክሰኞ ዕለት ወደ ገዳሙ በተተኮሰ ከባድ መሳሪያ አንድ እግራቸው መቆረጡንና በደንበጫ ሆስፒታል ሕክምና እየተደረገላቸው እንደሆነ ጠቁሞ ከእርሳቸው ጋር ሶስት የአብነት ተማሪዎች ቆስለው ወደ ሆስፒታል መግባታቸውና ከእነሱም ሁለቱ ለከፍተኛ ሕክምና ወደ ደብረ ማርቆስ መላካቸውን ጠቁመዋል። እነዚህ የቆሎ ተማሪዎች ከአርባ እስከ አምሳ የሚሆኑ ነበሩ። በህይወት ያሉት አንሶስት ሶስት ብቻ ናቸው። እነሱም ተጎድተዋል። ሌሎች አልቀዋል። ከዚያ ብዙና እስከ እሁድ እስከ ሰኞ ድረስ ጨፈጭፉን ነበር እና

የዓይንም እማኝ አቶ ጌትዬ ያለው ለአሜሪካ ድምጽ ሲናገሩ የመከላከያ ከባድ ተሽከርካሪዎች በአካባቢው ሲንቀሳቀሱ መመልከታቸውን አስረድተዋል። ሐሙስ ዕለት የነበረውን አላውቅም፣ ግን አርብ ዕለት አመሻሽ ጀምሮ ቅዳሜ ዕለት፣ እሑድ ዕለት፣ ሰኞ ዕለት ሙሉ ጦርነቶች እንደነበሩ አውቃለሁ። ማለት ግልጽ የሆነ ውጊያ ማለት ነው። መከላከያ ከፍተኛ የሆነ ቁጥር ያለው ኃይል አስገብቶ ሁለት ሶስት የሚሆኑ ካሚዮን፣ የመከላከያ መኪናዎች ተሳቢዎች ናቸው ሲገቡ የነበሩት። ስለዚህ ኃይል እየተካ እየቀየረ ሲዋጋ እንደነበር ውስጥ እዛው ውጊያው ላይ ከነበሩ ሰዎችን ሰምቻለሁ። በአይን ደግሞ መኪናው ሲያልፍ ሲወጣ ሲገባ ተመልክቻለሁ። እና የተወሰኑ ፋኖች ገዳሙን፣ አናስደፍርም በጦር አናስመታም በሚል ገዳሙ ውስጥ ገብተው ሲዋጉ ብለዋል፣ ባልኳቸው ቀናት በግጭቱ ቆስሎ በደንበጫ ሆስፒታል ሕክምና እየተከታተሉ ያሉት ግለሰብ አያይዘው እንደሚሉት ወረደና የዞን ባለስልጣን ደግሞ ወደዛ ሆኑና ሳን ይባላል የፋኖ እየጸለያችሁ ነው አሉ እኔ አንጸል ምን እየጸልያለሁ ሲሏቸው ያለበለዚያ አሉና ይህ መከላከያ መታው ደስ ስማቸው እንዳይጠቀስ የጠየቁ ሌላው የአካባቢው ነዋሪ ወደ ቀበሌዋ የገቡ የሀገር መከላከያ ኃይሎች ወደ ገዳሙ ተኩስ መክፈታቸውና በዚህም ሳቢያ በገዳም ውስጥ የነበሩ መነኮሳት እንዲሁም ሴቶችና ህጻናት መሞታቸውን ተናግረዋል። መነኮሴዎች ህጻናት ነበሩ አብረን ወጣቶቹ አብዛኞቹ ወጣቶቹ ዘነ ቀንትና ምናምን የገቡ ነበሩ። ምለም ነዋሪነታቸው በደብረ ማርቆስ ወረዳ የሆኑና የገዳሙን ጉዳይ በቅርበት የሚከታተሉ ሌላ ነዋሪ የአንድነት ገዳሙ ከደብረ ኤልያስ ወረዳ ጽህፈት ቤትና ከምስራቅ ጎጃም ሀገረ ስብከት ጽህፈት ቤት ጋር አለመግባባት እንዳላቸው እንደሚያውቁ ጠቅሰው መንስኤውም በአንጋቾች ይጠበቃሉ ከሚባሉትና የማጥመቅ አገልግሎት ከሚሰጡት አባት ጋር እንደሚያያዝ ተናግረዋል። የደብረ ኤልያስ ወረዳ ጽሕፈት ቤት ከትላንት በስቲያ ረቡ ባወጣው መግለጫ ገዳሙ የሃይማኖት አባቶችን፣ የሀገር ሽማግሌዎችንና የመንግስት ባለስልጣናትን በመግደል ተጠያቂ የሆኑ የተወሰኑ ታጣቂዎች በህግ ላለመጠየቅ መሸሸጊያና ወታደራዊ ማሰልጠኛ ሆኗል ሲል ጠቅሷል። የገዳሙ አባቶችም ይህን ድርጊት እንዲያስቆሙ መጠየቁንም አውሱታል። ወረዳው በመግለጫው የኢትዮጵያ መከላከያ ሰራዊት በገዳሙ ውስጥ ልዩ ዘመቻ በማድረግ አስፈላጊውን እርምጃ መውሰዱንና በገዳሙ ላይ ጉዳት አለመድረሱን አስታውቋል። የምስራቅ ጎጃም ዞን ሀገረ ስብከት ስራ አስኪያጅ መልአከ ሰላም ግዛቸው ስለ ወንድም ለአሜሪካ ድምፅ እንደተናገሩት በደብረ ኤልያስ ብሔረ ብፁዓን መልካ ስላሴ አንድነት ገዳም የተፈጠረውን ችግር ወደ ቦታው ተጉዞ ለማጣራት በመጭሁድ እቅድ ተይዟል ብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽፈት ቤት የሕዝብ ግንኙነት መምሪያ ትላንት ማምሻውን በፌስቡክ ገጹ ላይ እንዳስታወቀው የደብረ ኤልያስ ብሔረ ብጽዋን መልካ ስላሴ አንድነት ገዳምን በተመለከተ የመንበረ ፓትሪያርክ ጠቅላይ ጽህፈት ቤት ገዳማት አስተዳደር መምሪያ ከምስራቅ ጎጃም ሀገረ ስብከት ጽፈት ቤት ጋር በመገናኘት ተፈጸመ የተባለውን ችግር በተመለከተ በዝርዝር የማጣራት ስራ እያከናወነ ይገኛል ብሏል። የመንበረ ፓትሪያርክ ጠቅላይ ጽሕፈት ቤትም በማዕከል ደረጃ ከሚመለከታቸው አካላት ጋር በመነጋገር ላይ እንደሚገኝ ጠቅሰው ዝርዝር ሁኔታውን በቅርቡ ለምዕመናን እንደሚያሳውቅ አመልክቷል። ኤደንን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የዓርብ ምሽት ዝግጅታችንን ነው። አሁን ወደ አዲስ አበባ እናቀናለን። በአዲስ አበባ የሚገኙ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች የማስረጃ ሰነድ የላችሁም በሚል ምክንያት እየታሰሩ እንደሆነ ያስታውቀው የኢትዮጵያ ሰብአዊ መብት ኮሚሽን እስሩ እንዲቆምና የተቋረጠው የስደተኞችና ጥገኝነት ጠያቂዎች መዝገባ እንዲጀምር ጠይቋል። በጉዳዩ ላይ ክትትል ማድረጉን የጠቀሰው ኮሚሽኑ በተለያዩ ክፍለ ከተሞች የማስረጃ ሰነድ የላችሁም፣ ያለ ፍቃድ ነው የምትሰሩት በሚሉ ምክንያቶች ለእስር የተዳረጉ በመቶዎች የሚቆጠሩ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች መኖራቸውን ገልጾ ከመካከላቸውም ያለ ፍርድ ቤት ትእዛዝ በፖሊስ ቁጥጥር ስር የዋሉና ክስ ሳይመሰረትባቸው በእስር የቆዩ መኖራቸውን ተመልክቻለሁ ብለዋል። የዘፈቀደ እስሩ ሊቆም እንደሚገባም አሳስበዋል። በመግለጫው ላይ ለአሜሪካ ድምፅ ማብራሪያ የሰጡት የኮሚሽኑ የስራ ኃላፊ አቶ እስራኤል ድንቃለም ችግሩን ለመፍታት ለሁለት ዓመታት ተቋርጦ የቆየው የስደተኞችና ጥገኝነት ጠያቂዎች መዝገባ በአፋጣኝ እንዲጀመር ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልክውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአዲስ አበባ ከሚገኙ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች በቀረቡ አቤቱታዎች መሰረት ክትትል ማድረጉን ጠቅሶ በተለያዩ ክፍለ ከተሞች በመቶዎች የሚቆጠሩ ስደተኞች ለእስር መዳረጋቸውን አመልክቷል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የስደተኞች የሀገር ውስጥ ተፈናቃዮችና የፍልሰተኞች የስራ ክፍል ባልደረባ አቶ ሱራፊኤል ድንቅአለም ስደተኞቹ የታሰሩባቸውን ቦታዎችና የእስር ምክንያቶቹን እንዲህ በማለት ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን የእስሩ ሰለባ የሆኑ ስደተኞችና ጥገኝነት ጠያቂዎችን ለከተማ ፖሊስ መምሪያዎች በመገኘት ክትትል ያደረገ መሆኑ እንዲሁም ደግሞ በክትትሉ ባገኘው መረጃ መሰረት እነዚህ ፖሊስ መምሪያዎች ያሉ ታሳሪዎች ከአስር ቀናት በላይ በእስር ላይ መቆየታቸውን እና በእስር ላይ የቆዩበት ምክንያት ደግሞ የስደተኝነት ማስረጃ የላችሁም፣ እንዲሁም የታደሰ መታወቂያ የላችሁም የሚል መሆኑን ነው። በአቤቱታ መልክ የቀረበልን ከአርባ በላይ የሚሆኑ ሰዎች አቤቱታ ቀርበዋል ግን በተለያዩ ቦታዎች በተዘዋውረን ባገኘነው መረጃ መሰረት በመቶዎች የሚሆኑ ስደተኞችና ጥገኝነት ጠያቂዎች ናቸው ለእስር የተዳረጉት። ከኤርትራውያኑ ስደተኞችና ጥገኝነት ጠያቂዎች መካከል ያለ ፍርድ ቤት ትዕዛዝ በፖሊስ ቁጥጥር ስር ይዋሉና ክስ ሳይመሰረትባቸው በእስር የቆዩ እንዳሉ የጠቀሰው መግለጫው በተለያዩ ጊዜያት በቁጥጥር ስር ከዋሉ በኋላ በአብዛኛው የተለቀቁ እንዳሉም አመልክቷል። ስደተኝነታቸውን የሚያሳይ ያልታደሰ መታወቂያ እያላቸውም በእስር ላይ የሚገኙ ስደተኞች መኖራቸውን የገለጸው ኮሚሽኑ የተወሰኑት ስደተኞች ጉዳያቸውን በአግባቡ ለማስረዳት የቋንቋ ችግር እንደገጠማቸው ማረጋገጡን አስታውቋል። የኮሚሽኑ የሥራ ባልደረባ አቶ ሱራፍኤል ድንቅ አለም መስሪያ ቤታቸው በጉዳዩ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ኃላፊዎች ጋራ መወያየቱን ተናግረዋል። ከፍተኛ ኃላፊዎቹ ነበረ ያነጋገርናቸው እንደ መፍትሄ ያቀረቡት በእነሱ በኩል እንግዲህ ይሄንን ነገር ያው በጊዜያዊነት ለመፍታት እየሞከሩ ያሉት ከፖሊሶች ጋር በመነጋገር ነው። በተለይም ለፖሊሶች ስልጠና በመስጠት የሰነዳቸውን የስደተኝነት ሰነድን የማመሳከር ስራዎችን በመስራት እንዲለቀቁ የማድረግ እና በተለይም ደግሞ ይሄ በጊዜያዊነት የቆመውን የሰነድ አገልግሎት በቅርቡ ለማስጀመርም እንዲሁ ጥረት እንደሚያደርጉ ነው የገለጹልን። አያይዘውም የገለጹት በተለይ ለምንድን ነው ይሄ ነገር ሊቆም የቻለው በሚለው ብዙ ምክንያቶች አሉት፣ ነገር ግን ዲጂታላይዝ ለማድረግ እየተደረገ ባለው ጥረት ተቋርጦ ነበር። ግን ይሄንን ስራ በቅርቡ እንደሚጀምሩ እና መፍትሄ እንደሚሰጡት ነበር የነገሩን። ኮሚሽኑ የኢትዮጵያ መንግስት ለስደተኞች ተገቢውን ጥበቃ እንዲያደርግ በዓለም አቀፍና በብሔራዊ ሕጎቹ ግዴታ የተጣለበት በመሆኑ በስደተኞችና ጥገኝነት ጥያቄዎች ላይ ያለ ሕግ አግባብ የሚደረገው እስር በነጻነት የመንቀሳቀስ መብታቸውን ይገድባል ብሏል። የእስር እርምጃው የስደተኞቹን ችግሮች በዘላቂነት ለመፍታት የሚደረገውንም ጥረት አደጋ ላይ እንደሚጥለው ገልጿል። የስደተኞቹን ችግሮች በዘላቂነት ለመፍታት በመንግስት በኩል ለሁለት ዓመታት ያህል ተቋርጦ የነበረው የስደተኞች የምዝገባ ሂደት ዳግም መጀመር እንዳለበት አቶ ሱራፌል ተናግረዋል። ስደተኞች የማስረጃ ሰነድ በአግባቡ እያገኙ ባለመሆኑ ብዙ ችግሮች ይደርሱባቸዋል። እንግዲህ እነዚህ ችግሮች ሊቀረፉ የሚችሉት ለስደተኞቹ የሚደረገውን የሰነድ ማስረጃ አገልግሎት በአግባቡ በመስጠት ነው። እንዲሁም ይህንን ተከትሎ ደግሞ የሰነድ ማስረጃ የላችሁም በሚል በሚታሰሩ ስደተኞችም እንዲሁ እነዚህ እስሮች ሊቆሙ ይገባል የሚል መልእክት ነው ያለን። ከስደተኞችና ጥገኝነት ጠያቄዎች መካከል በወንጀል ድርጊት የተጠረጠሩ ሰዎች ካሉ በመደበኛው የወንጀል ስነ ስርዓት ደንቦች መሰረት በተገቢው ጥንቃቄ ልየታ በማድረግ በህግ አግባብ ብቻ የሚፈጸም ሊሆን እንደሚገባም ኮሚሽኑ በመግለጫው አሳስበዋል። በዚህ ጉዳይ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት እየሞከርን ነው። እንዳገኘን ይዘን የምንቀርብ መሆናችንን እንገልጻለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። እያዳመጣችሁ የምትገኙት ከአሜሪካ አሜሪካ ድምፅ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ38 3 8 ደቂቃ ሆኗል። ዩናይትድ ስቴትስ ያለንበት ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ ነው። የመጀመሪያው ምዕራፍ ዝግጅታችንን ጨርሰናል። ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው ምዕራፍ የመጀመሪያው መሰናዶ ደግሞ የሲድ ኢትዮጵያን ሽልማት ይመለከታል። ሲድ ኢትዮጵያ ለሶስት አስርት ዓመታት የዘለቀ አንጋፋ የኢትዮጵያን ድርጅት ነው። መልካም የሰሩ ብርቱና ጎበዝ ኢትዮጵያን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ ለማህበረሰብ ልዕልና የቆመ ድርጅት ነው። ድርጅቱ በዓለም ዙሪያ ለሚኖሩ ውጤታማ ኢትዮጵያን በሚሰጠው ዕውቅና ወጣትና አዳጊ ተስፈኞችን እንዲሁም የነገ ባለአደራዎች ከቀደሙ ትውልድ አርያ ጋር ይነሱበታል። በትምህርታቸው እጅግ የላቀ ውጤት ያስመዘገቡትን መርጦ በመሸለም ከማበረታታት ባሻገር ወንድሞቻቸውና እህቶቻቸውን ለበለጠ ስኬት ለማነቃቃት ይችሉ ዘንድ እድል መፍጠር አይነተኛ ዓላማዎቹ ናቸው። ለዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ይህ ዘንድሮውን ስነስርዓት የተከታተለው አሉላ ከበደ ነው። ተከታዩን አቀናብሯል። በጠፈር ምርምር ከፍተኛ ውጤት እንዳሳየ አቅኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል። ከዘጠኙ ተሸላሚዎች አንዱ የሆኑት የዩናይት ስቴትሱ የጠፈር ምርምር ባለስልጣን ናሳ ሳይንቲስት የዶክተር ብሩክ ላቀው ስራ በስነ ስርዓቱ ከተዋወቅበት የተወሰደ ነበር። የተከታተል ነው። ዘንድሮ ከዘጠኙ ተሸላሚዎች በተጨማሪ ሁለት ኢትዮጵያዊ የዳያስፖራ ድርጅቶችም ለውቅና በቅተዋል። የስደት ሕይወት የሚጠይቀውን የኑሮ ፈተና እየከፈለም ቢሆን ዘወትር ግማሽ ልቡን ከሀገሩ ጋር ያቆራኘ እንደሚመስለው አብዛኛው በውጭ ሀገር ነዋሪ ኢትዮጵያዊ ሁሉ መልካም ሰርተው ያለፉና ከህልፈት በኋላ የሚታወሱትን ጨምሮ በየዓመቱ ከሀገር ውስጥም ተሸላሚዎች የነበሩት የሰሜን አሜሪካው የኢትዮጵያውያን የሽልማት ድርጅት ዘንድሮ ግን ትኩረቱን ሙሉ በሙሉ በውጭ ሀገር ነዋሪው ኢትዮጵያውያን ላይ ብቻ አድርጓል። ኦነሪንግ ዘማይቲ ዳያስፖራ ከሀገር ውጭ የሚኖረውን ሀያሉን ኢትዮጵያዊ እናክብር እናወድስ በሚል መሪ ቃል ነው ሰላሳኛውን የሽልማት ስነ ስርዓቱን ባለፈው እሁድ ግንቦት 22 2015 ዓ ም ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የኮሌጅ ፓርክ ከተማ ያካሄደው። በእንግሊዝኛው የአጽሕሮት ቃል ሲድ ዘወትር እንግዳ በሚመስለው የአማርኛ መጠሪያ ስሙ ደግሞ ማህበራዊ ገይራን ዘረ ኢትዮጵያ ይሰኛል። በግብዣው መሰረት መድረኩን የተረከበችው የምሽቱ የመድረክ ባለሟል ሁለገቧ ከያኒ ዓለም ፀሐይ ወዳጆ አሁን አሁን እያደገ የመጣ የሚመስለውን ለሴቶች የሚሰጥ ተገቢ ስፍራ በሚያመላክት ዘይቤ ነበር በሁለቱም ጎራ በአዋቂዎችም፣ በወጣቶችም ለእውቅና ለበቁት ሴት ተሸላሚዎች እንዲህ ስትል መልካም ምኞቷን በመግለጽ መስተንግዶዋን አንድ ያለችው የሲድ ተሸላሚዎች የወጣቶቹም የአንጋፋዎቹም በዚህ አመት ተሸላሚ ስለሆናችሁ መጀመሪያ እንኳን ደስ አላችሁ በማለት እንጀምራለን እንኳን ደስ አላችሁ ሲድ የፖለቲካ የሃይማኖት የጎሳ ወይም የዘውግ ውገና የሌለው ሁሉንም እኩል ለማክበር የተቋቋመ ሰላማዊና ገለልተኛ የበጎ አድራጎት ድርጅት መሆኑን የተናገሩት ደግሞ ከመስራቾቹ አንዱ የሆኑት የድርጅቱ የወቅቱ ፕሬዚዳንት የምህንድስና ባለሙያው አቶ አክሊሉ ደምሴ ናቸው። ድርጅታቸው በትውልድ ሀገራቸው ኢትዮጵያ የሚታዩትን በንጹሐን ላይ የሚፈጸሙ የኃይል ጥቃቶች፣ ህግ አልባነት የግፍ ግድያዎችና የዜጎችን ከቀያቸው መፈናቀል አጥብቆ እንደሚያወግዝ፣ የኢትዮጵያ መንግስት ይህን ማስቆም ህግ እንዲከበርና ሰዎች በሰላም አብረው መኖር እንዲችሉ ማድረግ መቻል እንዳለበት የገለጹበትን ማሳሰቢያ በማስቀደም ነው። ታዳሚውን ለመቀበል ወዳዘጋጁት ንግግር የዘለቁት እንደ አውሮፓውያን የዘመን አቆጣጠር ግንቦት 3993 ዓ ምት ቁጥራቸው ከ35 እስከ 45 የሚደርሱ ሰዎች በተገኙበት ዓመታዊ ስነ ስርዓት እንዴት እንደተጀመረ በማስታወስ ለዛሬ ገጽታው ያበቃውን ያለፉትን 30 ዓመታት ጉዞውን አወስተዋል። የዛሬዎቹም ተሸላሚዎች በበኩላቸው በወገኖቻቸው መሃል ለመከበርና ለመወደስ አበቃን ያሉትን የመጡበትን መንገድ በተራቸው መለስ ብለው ለማየት መገደዳቸው አልቀረም። ይህን ህይወት ስለቀረጸልኝ ፈጣሪዬን አመሰግነዋለሁ። በህይወቴ ያሉትን በብዛት እንድባረክ ያደረጉኝን ሰዎች ስለሰጠኝ በምግባር የሚታይ ፍቅር የሰጡኝ ወላጆቼ ያለ ተጨማሪ ምክንያት የመውደድ ምሳሌ ናቸው። ስለዚህም ምሽት ሁላችሁንም አመሰግናለሁ፣ እወዳችኋለሁ። ወይዘሪት ኢትዮጵያ ሀብተ ማርያም በዓለም ዙሪያ ከፍተኛ እውቅና ካላቸው የሙዚቃ ህትመት ኢንዱስትሪ መሪዎች አንዷ ናት። ገና በ14 ዓመት ዕድሜዋ በአትላንታው የላፌስ ሪከርድስ የስራ ልምምድ ትምህርት ዕድል ባገኘችበት ወቅት ሙዚቃ ያሳደረባት ፍቅር ረዥሙን መንገድ መጀመሩን ታሪኳ ያወሳል። የሕክምና መድህን ዋስትና ለሌላቸው ህሙማን ከሚሰጡት አገልግሎት ለሴቶች የማህፀን ሕክምና አደገኛ መድኃኒቶች የሚያስከትሏቸውን ጥንቆች እስከ ማከምና ማህበራዊ ህውከትን የሚያስከትሉ ግጭቶችን እስከ ማድረቅ የሚደርሱ መጠነ ሰፊ አገልግሎቶችን ከዋሽንግተን ዲሲ ወጣ ብላ በምትገኘው የአሌክዛንድሪያ ከተማ በሚገኘው ክሊኒካቸው የሚሰጡት ዶክተር ኒሻን ካሳ ሌላዋ ተሸላሚ ናቸው። የዛሬው የእውቅና መድረክ ከተደበቅኩበት እንደወጣ አደረገኝ የሚሉት ዶክተር ልሻን ለሚረዷቸው ህሙማን ይልቁንም ደግሞ በአንዳንድ ወጣቶች ላይ እጅግ የበረታ አደጋ ደቅኗል ያሉትን አንድ ፈተና ለመታገል አጋዥ ያስገኝልናል ሲሉ ተስፋቸውን ፈንጥቀዋል። ለእኔ በጣም በጣም ትልቅ ነገር ነው። ካለሁበት ከደበቅኩበት ነገር ወጣሁኝ። በሰው ፊት እንዲታወቅ የተደረገበት ስራዬ በተለይ በግልጽ እንዲወጣ ከሬጅ የሚያደረገኝ ነገር ነው። ትልቅ ነገር ነው ለእኔ። ምክንያቱም ኮሚኒቲውን ህብረተሰቡን ለማገልገል በቆረጥኩ ቁጥር ትልልቅ ደግሞ ቻለንጆች አሉን። ያን ቻለንጅ ደግሞ በተለይ በአሁኑ በጀኔሬሽኑ ላይ የመጣው ትልቅ መከራ ልበለው፣ በተለይ በዚህ በድራግ እና በአዲክሽን ዙሪያ ትልቅ ስራ መሰራት ያለበት ጊዜ ነው። ልጆቻችንን እያጠመደ የመጣውን ይህን መርዘኛ የሆነውን ድራግ በተለይ ፌንትኖል የሚባለው ፖይዝኒንግ ከሌሎች ከነ ማሪዋና ጋር እየቀላቀሉ፣ ያ ደግሞ የሚያሳዝነኝ የሚቀጥለው ጀኔሬሽን የሚቀጥለው ትውልድ ማምለጥ አለበት እና ለማስመለጥ ነው የቆምኩት፣ በተለይ በአሁኑ ሰዓት ይሄ ሁሉ ሰው እንዲሰማ ስለተቻለ። በጣም እናመሰግናለን። እግዚአብሔር እናመሰግናለን። ይሄንን እድል ደግሞ ስለሰጣችሁ በጣም በጣም አመሰግናለሁ። ወደፊት ብዙ ነገር መስራት ፈልጋለሁ ከቪኦኤ ጋር በተለይ በሚቀጥለው ትውልድ ላይ በትምህርታቸው እጅግ የላቀ ውጤት ያስመዘገቡና ከፍተኛ የማህበራዊ ተሳትፎ ያሳዩ የሁለተኛ ደረጃ ተማሪ ሳሉ የኮሌጅ ትምህርት ኮርሶችን ተከታትለው አሁንም ውጤታቸው እጅግ ከፍተኛ መሆኑ የተነገረላቸው አብዛኞቹም እጅግ እንደገነነው የትምህርት ውጤታቸው የሰመረ የሚመስለውን ነጋቸውን ከወዲሁ እንዲያስቡ የሚያደርጉ አይነት ናቸው። ዘውትር በየዓመቱ ለክብር የሚበቁትን ታዳጊዎች የስኬት ስራዎች መስማት ያስደምማል። አንዳንድ ጊዜ ይህን ሁሉ ስራ በየትኛው ሰዓት አደረጉትም ያሰኛል። በውጭ ሀገር ለሚኖረው ኢትዮጵያዊ ወጣትና አሜሪካውያን ልዩ አርያ ይሆንሽ ያብረከትሹን አዎንታዊ አስተዋጽኦ በማድነቅ የማህበረሰባችን የመልካም ምሳሌ ማሳያዎችን የምታንጸባርቂ አነቃቂ ለሆነው የትምህርት ውጤትሽ ልዩ ለሆኑት ነገሮችሽ ሁሉ የኢትዮጵያውያን የሽልማት ድርጅት ሲድ ዘንድሮ ሊያከብር ከምረጣቸው አንዷ ሆነሻል ይላል ሊያ ጆንስ ለተባለችው ታዳጊ በድርጅቱ የተጻፈው የግብዣ ደብዳቤ። አሉላ ከበደን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ አንድ የትምህርት ማዕከልን ወዳከበረ ዝግጅት እንሸጋግራለን። ትውልድ ኢትዮጵያውያን በቴክኖሎጂ መስክ እንዲሳካላቸው አጋዥ ስልጠናዎችን ከሚሰጡ ተቋማት መካከል አንዱ የሆነው በአሜንዳ ቴክኖሎጂ ተቋም ከሰሞኑ አስረኛ ዓመቱን አክብረዋል። ይህም በማስመልከት በተሰናዳ ልዩ ዝግጅት ላይ ሙያዊ የልምድ ልውውጦች፣ ውይይቶችና የትስስር መርሃ ግብሮች ተከናውነዋል። ዝግጅቱን በወፍቅ በረር በመቀጠል እናስቃኛችኋለን። በዚህ አዳራሽ የተሰባሰቡት አብዛኞቹ ታዳሚያን ዩናይትድ ስቴትስ ውስጥ ከቴክኖሎጂው ዘርፍ ጋር በተገናኙ የሥራ መስኮች ላይ የተሰማሩ ትውልደ ኢትዮጵያውያን ናቸው። ፉክክር ባየለበት ዘርፍ ውስጥ የሰምረላቸው ዘንድ ያስቻላቸውን የእውቀት ስንቅ ያስጨበጣቸውን ተቋም ለማክበር የተቋሙን መሥራችም ለማመስገን ነው በዚህ የመሰባሰባቸው ምክንያት። አለማየሁ አለምን አህርቃር አለማየሁ የሾትልን ይትባርግ ቃላት ብቻ የለ በህይወት ያለ እኛ ቆመን ለመናገር ናቸው። የተቋሙ መጠሪያ ባማይምዳ ይባላል። የተቋሙ መስራች አቶ አለማየሁ ኒዳ በዛሬው አመስገኞቻቸው፣ በቀደሙት ተማሪዎቻቸው ምላሽ ልባቸው የተነካ ይመስላል። በጣም በእውነት ቃላት እስኪያጥረን ድረስ ቅድም ጓደኛ እንደ ወንድሜ መቆጥረው ስለ ጀምሮ ያለው ያደኩበትን አሁን የደረሰውን ሲያወራ እያለቀስኩኝ ነበረ እና ለምንድን ያስለቀሰኝ ትናንትና ማን ነበርኩኝ? ነው፣ እኔስ ምን ስለሆንኩ ነው ይሄንን ማድረግ የቻልኩት? አቶ አለማየው ከአስር ዓመታት በፊት በአሜንዳን ሲያቋቁሙ አላማቸው እና ፍላጎታቸው በተለያዩ ስራዎች ላይ የተሰማሩ ኢትዮጵያንን በቴክኖሎጂ መስክ በእውቀት ማነጽ ለፍሬም ማብቀት ነበረ። በመኖሪያ ቤታቸው ውስጥ የተጀምረው ጉዞ ግቡም የተመጠነ ነበረ። የጀመርኩበት ዋናው ምክንያት እኔ ከአካውንቲንግ ነው ወደዚህ የመጣሁት። አንድ አመት ሰባት ሰባት ሰዓት በቀን ከዛም በላይ ያጠናሁ አንድ አመት ነው የፈጀብኝ። እማያደክሙ ነገሮች በጣም ጊዜን ጨርሰውብኛል። ሁሌ ያወራዋለሁ፣ ክላስ ውስጥም እነግራቸዋለሁ። ትንሽ ጋይድ ብደረግ ኖሮ ትንሽ የሚያሳየኝ ይሄን ይሄን አንበብ ይሄን ስጨርስ ነው ማርኬት የምትወጣው፣ ይሄን ስጨርስ ነው ይሄን የምታደርገው የሚለኝ ሰው ቢኖር በአጭር ጊዜ ውስጥ ሰክሲድ አደረግ ነበረ። ሰው የኔን አክል ሰፈር ማድረግ የለበትም፣ የኔን አክል ርቀት መሄድ የለበትም። በአጭሩ ሪሶርሳችን በአግባቡ ከተጠቀምን ያንን መንገድ ካሳየን ብዙ ሰው ኢምፓክት ማድረግ ወደ እድገት ወደ ጎሉ እንዲደር ማድረግ እንችላለን የሚለው ነው ወደዚህ ያስገባኝ። ግብህም ራሱ ምን ነበረ ካልከኝ፣ አምስት መቶ አበሻ በቃ እኔ ሁሉ ሰው የራሱ ቢዝነስ ፕላን ያወጣል እኔ አምስት መቶ አበሻ ስራ ማስያዝ ነበረ። አቶ አለማየሁ በዓመታት ውስጥ ያስተማሯቸው ተማሪዎች ቁጥር ካቀዱት በላይ ሆኗል። ከ1300 በላይ ትውልደ ኢትዮጵያውያን በተቋሙ ውስጥ አጫጭር ስልጠናዎችን ወስደው ለስራ እንደበቁ ይናገራሉ። ከተቋሙ ያገኙት ስልጠና የህይወት መስመራቸውን ወደ መልካም እንደመራው ከሚናገሩት መካከል አንዷ በአንድ ቴክኖሎጂ ተቋም ውስጥ የምትሠራው ሶሊያና ትክለ ማርያም ናት። ያው መማር ራሱ በጣም ትልቅ ነገር ነው። ምክንያቱም ከብዙ አንግል ራስን ከመቻል ከፋይናንሻል አንጻር ካለው የሶሻል ላይፍ አንጻር ኮምፕሊትሊ የተለያየ ነገር ነው እና ከመማሪ በፊት የነበረኝ ህይወትና አሁን በተማርኩበት ዘርፍ በማገኘው ስራና ባለኝ ህይወት ሙሉ ለሙሉ ህይወቴን የተቀየረበት ሁኔታ ነው ያለው እና በጣም በጣም ትልቅ ለውጥ ነው ያለው። ማን ያህል ሻል ዳዶ ሀገር ቤት በነበረችበት ወቅት በህግ ባለሙያነት አገልግላለች። ባለፉት አራት ዓመታት ደግሞ በአንድ ቴክኖሎጂ ተቋም ውስጥ ተቀጥራ ትሰራለች። ከቆየችበት የስራ መስክ ወደ አዲስ መስክ በስኬት ለመሸጋገር ያስቻላትን የሥልጠና ጊዜ በበጎ የምታነሳው ማን ያህል ሻል ባህርማዶ ተሻግረው አዲስ ሕይወት ለመገንባት የሚጥሩ ሁሉ የመሰል ተቋማት ፋይዳ የላቀ መሆኑንም ታስረዳለች። እዚህ ስትመጣ አንደኛ በቂ መረጃ የለህም ኢትዮጵያ ያለህ የተማርኮ ዲግሪ ወይም ማስተርስ ቢኖር እዚህ እንደመጣ ዳይሬክት ስራ ማግኘት ከባድ ነው እና እንደዚህ አይነት አዲስ የመጡ ሰዎችን ተቀብለው የሚያሰለጥን የሚደግፍ ተቋም መኖሩ ትልቅ ነገር ነው እና በመንዳ አሌክስ ነው አስተማሪው። አሌክስ ማስተማሩ ብቻ ሳይሆን ግራጅዌት መሆናችን ብቻ ሳይሆን ቀድሞ የተማሩ ተማሪዎች ሁሉ ሳፖርት ያደርጋሉ እና ማንም ሰው በማንዳ ሰው ስልክ ደውሎ የማያነሳ ሰው የለምና አንዱ ሌላውን እየደገፈ አንዱ ሌላውን እየረዳ ተደጋግፈን ነው እዚህ የደረስ ነውና ማንም ሰው መረጃ ያጣ ሰው መረጃ የሚያገኝበት ብዙ ነገራቸው የተቀየረበት ከሚከፈለን ሶስት እጥፍ ደሞዝ ከፍ ያለበት የስራ ያገኘንበት ና ትልቅ ለውጥ ለኮሚኒቲ ላይ እየሰራ ያለ ተቋም ነውና እኔም በዛ ተጠቅሜ ባለሙያ ሆኜ እየሰራው ነኝ። ከቤቴ ነው የምሰራው። ልጆችን ያሳድግበታለው ኑሮዬ ተቀይረዋል እና የብዙዎች ሕይወትን በዛ መንገድ ተቀይሯል እና ትልቅ ነገር ነው ያገኘ ነው። ይህን ዝግጅት በዋነኝነት ያሰናዱት በተቋሙ የመማር ማስተማር አመታት ውስጥ በተለያዩ ዘርፎች ስልጠናዎችን የወሰዱ የቀድሞ ሰልጣኞች ናቸው። ከአስተባባሪዎቹ መካከል አንዷ ሉሊት ያሲን ናት። በዋነኝነት ሰዎች ከኢትዮጵያ የሚሁን ወይም እዚህም ሀገር የተለያየ ባክግራውንድ ኖሯቸው ግን ደግሞ በዛ በተማሩ ትምህርት ላይ ወጥተው ስራ ማይሰሩ ፕሮፌሽናል ሆነው ማይሰሩ ብዙ ሰዎች አሉ። ለነሱ በዋነኝነት የሚጠቅመው ይሄ ጥሩ መንገድ ከፍቷል። ባክግራውንድ ጥሩ ባክግራውንድ አላቸው ግን ምን መስራት እንደነበረባቸው የማያውቁ ሰዎችን በዚህ ተቋም መጥተው ትምህርቱን ተምረው ሰምታይምስ በእንግሊዝኛ ብቻ ሳይሆን በአማርኛም ትምህርቱ በደንብ እንዲገባ ይሰጣል እና በደንብ ተምረው ሰክሰስፉል ሆነዋል ና ይሄ ነው ዋነኛ የድርጅቱ ሚና በአበሾችን ወይም ትውልደ ኢትዮጵያውያኖችን ለብቃት ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የየዕለት ፈተናቸው ቀላል የሚባል አይደለም። በዚህ ሂደት ውስጥ ተምሮ ለቁም ነገር መብቃት የሚያስገኘውን እርካታ ያክል የመረጃና እውቀት ልውውጥ በእጅጉ አስፈላጊ ነው። ይህንን ሚና ለመረዳት አቶ አለማየሁ በጎ ምሳሌ እንደሚሆኑ የጠቆመችው ሶሊያና ተክለማርያም የትውልድ ኢትዮጵያን ማህበረሰብ ሊተጋበት ስለሚገባው ጉዳይ ቀጣዩም ብላለች። አንድ የኮሚኒቲ ስራ ትልቅ መሰራት ያለበት ነው። አንድ ሰው እንኳን ቢወጣ ብዙ ሰዎች መለወጥ ይቻላል። እንዳየ ነው በቤማንዳ አሌክስ በጀመረው ሺዎችን ህይወት ለውጧል። ስለዚህ የአንድ ሰው ህይወት መቀየር ለሌላውም ትልቅ ሚና ይጫወታል። ሰፖርት በመደራረግ አንዱ ያየውን መንገድ ለሌላው በማሳየት የአንዱን ህይወት የብዙዎቹን ህይወት በአንድ ሰው ምክንያት መቀሄድ ይችላል። ስለዚህ ሰፖርት ድጋፍ መደራረግ አለ። ተቋሙ የሚጠራበት በአሜን እንዳይ የተሰኘ የጉራጌኛ ቃል ትርጉሙ በመንገዳችን ላይ እንደማለት ነው። የተቋሙ የአስር ዓመት መንገድ እዚህ ደርሷል። የቀጣዩ መንገድ አቅጣጫስ ወዴት ያመራ ይሆን? አቶ አለማየሁ መልስ አላቸው ያው ግብ ደግሞ በየጊዜው ይቀየራል አይደለ መጀመሪያ ስትነሳ የሆነ ነገር ይዘ ትነሳለ ከሆነ ጊዜ በኋላ ደግሞ ግብ ይቀየራል አሁን ግብህ ብለህ ብጠይቀኝ ያንን ተቀይረዋል ያ ያህል ነው ቅድም የተወሰነ መልኩ ለማውራት ሞክሬ ነበረ ልጆቻችንስ ወደ አይቲ መግባት የለባቸውም ወይ አይቲ ውስጥ ኢትዮጵያ መሄድ የለበትም ወይ በኮንሰልቲንግ መበረታት የለብንም ወይ እኛ እዚህ ሀገር ስልሳ ሺህ ሰባ ሺህ ዶላር አጥፍተን እዳ ይዘን ዲግሪ ከምንይዝ ከኢትዮጵያ ካሉ ኮሌጆች ጋር ኮላብሬት አድርጎ እዚህ ተቀምጠን ፕላትፎርም ኢትዮጵያ ወደ ከተዘረጋ ከዚህ ሆኖ ኢትዮጵያ መማር አይቻልም ወይ? የኢትዮጵያስ ኮሌጆች ፕሮሞት ማድረግ አይቻልም ወይ? ቤማንዳ ራሱ ቅርንጫፉ ኢትዮጵያ ኮሌጅ ድረስ ማድረስ አይችልም ወይ? እኛው አስተምረን እኛ ያስተማርናቸው ሰዎች እኛው አስቀጥረን በኮንሰልቲንግ ውስጥ በጣም መበርታት አንችልም ወይ የሚለውን ነው። በቨርጂኒያ ፋልስ ቸርች በተዘጋጀው በዚህ ልዩ ዝግጅት ላይ ሙያዊ የልምድ ልውውጦች፣ ውይይቶችና የትስስር መርሃ ግብሮች ተከናውነዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን እየተከታተላችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በመቀጠል ደግሞ አንድ ቴክኖሎጂ ቀመስ ዘገባ እናሰማችኋለን። ሜሪላንድ ውስጥ የሚገኝ አንድ ለትርፍ ያልተቋቋመ ድርጅት ለአሁኑና የቀድሞ እስረኞች የመኪና ጥገና ስልጠና በመስጠት ለተሻለ ሕይወት ሌላ ዕድል እንዲኖራቸው ለመርዳት ቴክኖሎጂን በመጠቀም ላይ ይገኛል። የጁሊ ታቦን ዘገባ ግርማ ደገፋ ያሰማናል። እዚህ ሃሌቶርፕ ሜሪላንድ ውስጥ በሚገኝ ጋራዥ ተማሪዎች የመኪና ጥገናን እየተማሩ ነው። አብዛኛዎቹ የመኪና ሜካኒክ ለመሆን ጉጉቱ ያላቸው የቀድሞ እስረኞች ናቸው። ስለዚህ መርሃ ግብር የሰማሁት እስር ቤት እያለሁ ነው። ያሰለጥኑን እና ለስራ ዝግጁ ያደርገዋል። ይህ ተግባራዊ ስልጠና የ24 ዓመት ዕድሜ ባለው ቬይክልስ ፎር ቼንጅ በተሰኘ ለትርፍ ያልቆመ ድርጅት የተፈጠረ መርሃ ግብር ሲሆን ሰልጣኞች እየተከፈላቸው ነው የሚማሩት። የድርጅቱ ዋና ስራ በነፃ የተበረከቱ መኪኖችን እየጠገነ ዝቅተኛ ገቢ ላላቸው ቤተሰቦች ዝቅ ባለ ዋጋ መስጠት ነው። ተማሪዎቻችን አራት ወር ነው እዚህ የሚያሳልፉት። ይሰለጥናሉ፣ ፈተናውን ይወስዳሉ፣ ይመረቃሉ። ከዚያም በዙሪያችን ከሚገኙ ቀጣሪ ሸሪኮቻችን ጋር እናገናኛቸዋለን። መርሃ ግብሩ የቨርችዋል ሪያሊቲን ቴክኖሎጂም ይጠቀማል። በእጅ ከመንካት በፊት በዚህ ጭንቅላትን ታዘጋጀዋለህ። ሐሳቡም ይኸው ነው ይላል የቨርችዋል ሪያሊቲው መርሃ ግብር ኃላፊ ጂኦፍ ክራውፎርድ። ደስ የሚለው ነገር ውስጡ ጭልጥ አድርጎ የሚያስገባህ መሆኑ ነው በአንድ ነገር ላይ ብቻ እንድታተኩር ያደርገሃል። በተለይ ለጀማሪዎች እንደ ጨዋታ ነገር ስለሆነ ለመማር በጣም ጥሩ መንገድ ነው። ድርጅቱ እንዳለው በዚህ መርሃ ግብር 250 ሰዎች የሰለጠኑ ሲሆን 95 በመቶዎቹ ሥራ አግኝተዋል። ለብዙዎቹ ለተሻለ ሕይወት መንገድ የከፈተ ነው። ይህ መርሃ ግብር ባይኖር ምናልባትም ወደ እስር ቤት ተመላሽ ነበርኩ። ለእነዚህ ሰዎች ምስጋና ይግባና እስር ቤት አከተመ። ሙያን ለማስተማር የቨርቹዋል ሪያሊቲን ቴክኖሎጂ መጠቀም ከእንግዲህ የወረትና የፋሽን ጉዳይ ብቻ አይደለም ብሏል ጂኦፍ ክራውፎርድ የድርጅቱ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን ሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን።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 የተከበራችሁ አድማጮቻችን ለምሽቱ ያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ቆይተናል። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን በዚህ ውስጥ እሰናበታችኋለሁ። መልካም ሳምንት ይሁንላችሁ። መልካም ጊዜ